በቻይና ውሃን ከተማ ሁቤ ውስጥ ለመጀመሪያ ጊዜ ከወር በፊት የታየው ኖቨል ኮሮና ቫይረስ በአደገኛ ሁኔታ የጀመረውን ስርጭት ለመቀነስ ቻይና የውሃን ከተማ ከማናቸውም እንቅስቃሴዎች ካገደች ከሳምንት በላይ ሆኗታል። በአጠቃላይ ወደ 12 ሚሊዮን የሚጠጉ ነዋሪዎች የሚኖሩባት የቻይናዋ ከተማ ወደ 300 የሚጠጉ ኢትዮጵያውያን ተማሪዎችንና ነዋሪዎችን ታስተናግዳለች። በዚህ የቻይና ግዛት ውስጥ ያሉት ኢትዮጵያውያን ተማሪዎች ታዲያ የምንኖርበት ሁኔታ አስጨናቂ በመሆኑ መንግስት ወደ ሌላ ከተማ ያዛውረን ወይም ከዚህ ያስወጣን ሲሉ ጥሪ አቅርበዋል። ከነዚህ ተማሪዎች አንዱ የሆነው ሰብሪ ቶፊቅ በውሃን ሁቤይ ግዛት ውስጥ የውቻንግ ቴክኖሎጂ ዩኒቨርሲቲ ተማሪ ነው። ያሉበትን ሁኔታ እንዲህ ገልጸዋል። እኛ ትምህርት ቤት አሁን ያለሁበት ቤት ወደ ሀምሳ እስከ ስልሳ ተማሪዎች ያለ ተማሪያሁ ምንም እንቅስቃሴ የቆሙ እንዳለ ዝግ ናቸው እና ከዶርሚተሪያችን ሙጣች ከይትልና እና ያው በሳምንት አንዴ ነው እንድንወጣ የሚፈቀድልን ሾፒንግ ለማድረግ ስንሄድም ደግሞ ያው የምንፈልገውን ነገር አናገኝም። ያልቀለ ብዛት እና ይሄ ነው ያለው ነገር አሁን ተሸግናል። የምንዘው ነገር ያው ቫይረሱ በቃ የሚወራው ነገር እንዳለ ሰው እየሞተ ነው። ከቀን ቀን ሰው እየጨመረ ነው የተያዙ ሰው እና ያው በጣም ያስፈራል። ከቤተሰብ ተነጥላ ያለ ነው እና ሀገራችን መሄድ ነው እስካሁን እንደሰማሁ ከሆነ ጃፓን አስወጥታለች። ሀገሯችን ሰዎች ዛሬ ነው ያስወጣቸው። አሜሪካም አስወጥታለች። እንደሰማኑ ከሆነ እንዲያ ራሱን ተስጣ ነው ዛሬ እና እኛም ያው መውጣት ነው ፈልገው። በአሁኑ ሰዓት በጣም ተጨንቀን ያለ ነው። ሌላው ያነጋገርኩት ተማሪ ዮሐንስ ሸዋ ረጋ ይባላል በውቻንግ ዩኒቨርሲቲ የሶስተኛ አመት የሲቪል ኢንጂነሪንግ ተማሪ ነው። ሱፐር ማርኬቶች ውስጥ የሚፈልጓቸውን የምግብ አቅርቦቶች እንደማያገኙ ጠቅሶ ኢትዮጵያ ያሉትን ቤተሰቦቻችንን ለማረጋጋት ስንል ደህናነን እንላለን እንጂ ከፍተኛ ፍርሀትና ጭንቀት ላይ ነው ያለ ነው ይላል። ይኸው አሁን ያለንበት ችግር አንደኛ የምግብ ችግር ነው ያለብን። ሁለተኛ ነገር ደግሞ ስጋት ነው። አሁን ውጭ ስንወጣ አየር የምንተነፍሰው አየር ኖርማል አደለም ነው ማለት ነው። እና ስንወጣ ስንገባ፣ የነካነው ነገር እጃችን አስር ጊዜ የምንጣጠበው፣ የሞት ዜና ነው የምንሰማው። በቃ ስጋት ነው ሁሉ ነገር። ከዛ በሳምንት ሁለቴ ነበር የተፈቀደልን፣ አሁን አንድ ጊዜ ሆኗል። ሱፐርማርኬት ስንሄድ ሁሉም አካባቢ ሱቆች ዝግ ናቸው። እና እኛ ደግሞ የምንፈልጋቸው ምግቦች ው እንደ ቲማቲም፣ እንደ ሽንኩርት፣ እንደ ሰላጣ ምናምን ያሉ አይነት ምግቦች ናቸው እና እኛ ሱፐር ማርኬት በምንሄድበት ሰዓት ትንሽ ሆነው ነው የምናገኛቸው። ኖርማል ያሉ ነገሮች እናገኛለን፣ ትንሽ የምንፈልገውን ያለን መጠን አናገኝም። የታሸገ ምግብ ደግሞ የማይስማማቸው አሉ። አሁን ታፋጭ ነገር ነው የምንበላው። ጣፋጭ አሁን ለምሳሌ እኔ ስበላ ያዞረኛል። ጣፋጭ አይመችኝም። በቀን አንዴ ነው ምግቡ እንዲህ በቀን የምናደርገው ማለት ነው። አሁን ለምሳሌ ለኝ ገ ሰባ ስድስት ኪሎ ነበርኩ ከዚህ በሽታ በፊት ማለት ነው። አሁን ሰባ አንድ ኪሎ ነኝ። አምስት ኪሎ ነው የቀነስኩት። ከዶርም አልወጣም። የሚናገረኝ ቤተሰብ ሰቆቃ ነው። እየዋሸሁ ነው የምናገረው። በቃ ቤተሰብ ሲደውል ሰላም ነው፣ ምንም ነገር የለም እ እያቀለልኩ ማለት ነው። ከጓደኞች ጋር ልገናኝ ምን በቃ ምንም። ዶርም ውስጥ ነው ያለሁት ማለት ነው። በቃ ስጋቱ ጥረስ ነው ያደረገል ትንሽ ብንቆኝ ማለት ነው። ሌላ አለም ውስጥ ነው መንገድ እና ይሄ ይሄ ነገር ነው በጣም ችግር የሆነው። ኮሚኒቲዎች አሉ የተቋቋሙ ማለት ነው ከኤምባሲው ጋር የሚያገናኙ እንትን ሀሳባችንን አቅርበን ነበር እንመልስላቸዋለን የሚሉ እስካሁን ምንም አይነት አዲስ መልስ የለም። እና እነሱ የሚሉን ያው ተረጋግታችሁ ለመጠበቅ ሞክሩ ነው የሚሉ የእነዚህን ተማሪዎች ጥያቄ ይዘን በቻይና ኢትዮጵያ ኤምባሲ ስልክ ደውለን ነበር። አምባሳደር ተሾመ ተጋ የተማሪዎቹን ጭንቀት እንደሚረዱት ገልጸው አሁን ባለው ሁኔታ ግን የበሽታውን ስርጭት ለመቆጣጠር ሲባል ከውሃን ከተማ ማንም እንዳይወጣ በዓለም የጤና ድርጅትና በቻይና መንግስት እንደተመከረ ያስረዳሉ። ይህም ብቻ ሳይሆን እሳቸው ባሉበት ከተማም እንቅስቃሴዎች መታገዳቸውንና እሳቸውም ሆኑ የስራ ባልደረቦቻቸው ከቤታ ቤተሰቦቻቸው ተቀምጠው እየሰሩ መሆኑንም ያስረዳሉ። እንግዲህ ይሄ ድንገት የሆነ ክስተት ነው። በርካታ የአፍሪካ ተማሪዎችም አሉበት፣ ከተማው ይሄ ችግር የተከሰተበት ከተማ። ሁላችንም እንደምናውቀው መንግስት ችግሩን ለመቅረፍ ለመከላከል እንዲያስችለው ዘግቶታል። ወደ ውጭ አይወጡም። ስለዚህ እኛም በነገራችን ላይ እንደ ዲፕሎማት የቻይና መንግስት በሰጠን ማሳሰቢያ በዚህ ሳምንት ከቤታችን አልወጣን። ወረሽኞች ስርጭት ጉዳት እንዳያደርስ እንቅስቃሴ እንድቀነስ አድቫይስ ስላደረጉ ከቤት ሆነን ስራችንን እየሰራን ያለ ነውና፣ ከመጀመሪያው ጀምሮ ያው ቻይና መንግስት ቫይረሱ በተከሰተ ይፋ በተደረገበት ጊዜ እንደ ኤምባሲ ለዜጎቻችን ምን አይነት ጥንቃቄ ማድረግ እንዳለባቸው በዌብሳይታችን በሶሻል ሚዲያ ጥንቃቄ እንዲያደርጉ አድቫይዘሪ ኖት ልከናል። መልዕክቶች የሚደርሱ አሉ። በይፋ ከውጭ ጉዳይ እንደዚሁም ከቻይና ናሽናል ሄልስ ኮሚሽን የሚቀርቡ መረጃዎች በውጭ ጉዳይ በኩል እኛ ይቀርባሉ። ስለዚህ የመጀመሪያው ስራ ሁሉንም በተማሪዎች ማህበር አማካይነት እያገኘን መረጃ እየሰጠን እነሱም አካባቢ ያሉ መረጃዎችን እያገኘን ቆይተናል። ኦፕሬሽን ከመሄዳችን በፊት አንደኛ የቻይና መንግስት አሁን እየወሰደ ባለው እርምጃ የውጭ ዜጎችን ከአገር ማስወጣት አስፈላጊ ነው የሚል ውሳኔ ላይ አልደረስም። ሁለተኛው እንደሰማችሁት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስም እዚህ ነበሩ እና የቻይና መንግስት ይሄን ወረርሽኝ ለመቆጣጠር እያደረገ ያለው ጥረት አስተማማኝ ስለሆነ የውጭ ዜጎች ዜጎቻቸውን የማስወጣት ስራ አሁን በአያስቡ ይሻላል የሚል ሀሳብ አቅርቧል። በተለይ ውሃን ያሉ ተማሪዎች መውጣት ጥያቄ አቅርበውልናል። እኛም ከአዲስ አበባ ጋር እየተነጋገን ነው። አጠቃላይ ያለውን ሁኔታ አይ ቲንክ ግምት ውስጥ ማስገባቱ ጥሩ ነው የሚል ነገር አለ። አሁን ለምሳሌ ከውሃን ወደ ሌላ ክፍል ሀገር እንድናስወጣቸው ብፈለግ እንኳን የሚወጡበት ክፍለ ሀገር ፈቃድ ማግኘት ያስፈልጋል። የውሃንም ፈቃድ ማግኘት ያስፈልጋል። እነዚህና እነዚህ የመሳሰሉ ትንሽ ከቫይረሱ ሁኔታ ጋር ትንሽ የተወሳሰቡ ነገሮች ስላሉ ነው ተመራጭ የሆነው አካሄድ ባሉበት ቦታ የሚያስፈልጋቸው አቅርቦቶች፣ የጤናም የጥንቃቄም፣ እንደዚሁም ደግሞ የምግብ አቅርቦቶች እንዲደርሳቸው ማድረግ ከዛ ችግር ካለ ደግሞ በውጭ ቢሮ አማካኝነት ትክክል እያደረግን ያለ ነው። አምባሳደር ተሾመ ቶጋ በቻይና የኢትዮጵያ ኤምባሲ ከውጭ ጉዳይ ሚኒስቴርና በጉዳዩ ላይ ባለድርሻ ከሆኑ አካላት ጋር በትብብር እየሰራ መሆኑንም ገልጸዋል። የማውጣት ወይም ኢቫኩዌት የማድረጉ ስራ ስርአት አለው። ሰው እንደሚያስበው በቀላሉ የሚፈጸም ነገር አይደለም። አንደኛው ና ዋናው ወደ ኦፕሬሽን ከመሄዳችን በፊት ይሄን በተመለከተ ያው ለመንግስታችን ሪፖርት አድርገናል። የቻይና የውሃንና የሁቤ ውጭ ከግንኙነት ቢሮ ጋር በመነጋገር የሚቀርብላቸው የምግብ እጥረት፣ የጤና መከላከያ ቁሳቁሶች እጥረት ካለ ደውለን ኢንተርቪን አድርገን ይሄ እንዲቀርብላቸው እየተደረገ ነው ያለው። ሁኔታው አስቸጋሪ ወቅት ውስጥ ሁላችንም መሆናችንን ተማሪዎቻችን እንድገነዘቡ ህብረተሰቡ እንድገነዘቡ ያስፈልጋል። በመንግስት በኩል ሌላ ስራ ትልቁ ስራችን ከዜጎቻችን ጋር ከተማሪዎቻችን ጋር የምናደርገው ክትትልና ግንኙነት ነው። ለአዲስ አበባ በቀን ሶስት አራት ጊዜ ሪፖርት እናደርጋለን። በት ቦታ ጥንቃቄ እያደረጉ እንዲቆዩ ማድረጉ የተሻለ አማራጭ ሆኖ ያገኘ ነው። አምባሳደሩ አሁን ላይ ባለ ሁኔታ የቻይና መንግስት ከውሃን ከተማ እንቅስቃሴን እስኪፈቅድ ድረስ ተማሪዎቹም ሆነ ሌሎች ዜጎች ራሳቸውን ጠብቀው በዶርማቸው እንዲቆዩ ይመክራሉ። ለአሜሪካ ድምፅ ሬዲዮ ኤደን ገርመው ዋሽንግተን ዲሲ።